የዛሬ 14 ዓመት አንዲት የመጀመሪያ ደረጃ መምህርት ስራዋን ቆም አድርጋ የምታስተምራቸውን ልጆች ገመገመች። በራሷ ክፍል ውስጥ ብቻ ያሉትን ሳይሆን በአጠቃላይ ወደ ተማሪ ቤቱ የሚመጡት ህጻናት ልጆች ያሉበት የትምህርት ደረጃ፣ የሚያነቡት የትምህርት መጽሐፍት እድሜያቸውን ያላገናዘበና በስድ ንባብ የተሞላ የመማር ፍላጎትን የሚያቀጨጩ መሆኑ ቁጭት ፈጠረባት። ይህንን ክፍተት ለማሻሻል ምን ላድርግ ብላ አጽንኦት ሰጥታ ካሰበች በኋላ ስራዋን ለቃ አቤቷ ተከተተች በግል መኖሪያ ቤቷ ውስጥ ከባለቤቷ ጋር አብራ በመሆን ፀሐይ መማር ትወዳለች በሚል ርዕስ የአሻንጉሊት ትርኢት ቀርጻ ወደ መገናኛ ብዙሀን በመምጣት በብዙ ህጻናት ልብ ውስጥ የመማር የማንበብና ና የመጠየቅ ፍቅር እንዲኖር ስራዋን ጀመረች። ይህች ሴት የዛሬዋ እንግዳዬ ብርክታዊት ጥጋቡ ናት። የዊስኪትስ ወርክሾፕ አጋር መስራች፣ ስራ አስኪያጅ ና የፈጠራ ዳይሬክተርም ናት። ብርክታዊት ወደዚህ ስራ እንድትገባ የገፋፋትንና ና የአስተዋለችውን ክፍተት እንዲት ነግረናለች። ወደ ስራ ለምትገባ መምህር ነበርኩኝ አሁንም በልቤ በተግባሪ መምህርን ብዙ ለማምነት ያንን ደግሞ የማደርግበት መንገድ የተለየ ነው። ቅሱም ልጆችን የማስተምረው አሁን የመጣሁት ቴሌቪዥን የተለያዩ የመገናኛ ብዙኃንን በመጠቀም ነው። እንደ መምህር ራፈ ትምህርታችን ውስጥ ያለው ትልቁ ክስተት የቅድመ መደበኛ ትምህርት ነው። በአጠቃላይ የትምህርት ውጤታችን ስናይ ልጆቻችን አንባቢ አይደሉም፣ ወይም ደግሞ ችግሮችን የመፍታት የተለያዩ በእድሜያቸው ማዳበር ያለባቸውን ክህሎቱ ማዳበር እየቻሉ አይደለም። ስለዚህ ከአመት ወደ አመት የምናየው የልቀት ክህሎች ዝቅ እያለ ዝቅ እያለ እየሄደ ነው እና ያ ደግሞ እንኳን እነሱም በአለም አቀፍ ተወዳዳሪ ልጆች ሊያደርጋቸው የተሻለ ዜጋ መሆን እድላቸው በጣም ጠባብ ይሆናል። ይህንን ክፍተት አይታ የጀመረችው ስራ አድማሱን እያሰፋ መጥቶ ፀሐይ መማር ትወዳለች በጃፓን ዓለም አቀፍ የትምህርት ሚዲያ ሽልማት የፕሬክ ጁኒየርስ የዓለም አቀፍ የህጻናት ቴሌቪዥን የቀጣይ ትውልድ እና ሌሎችንም ሽልማቶችን አገኘች። በዚህ የተበረታታችው ብርክታዊት በኢትዮጵያ ውስጥ ሳይንሳዊ ጠያቂ ትውልድ እንዲፈጠር፣ ትናንሾቹ ጠያቂዎች እንዲሁም ደግሞ አሳትፉኝ የአንድ ደቂቃ ፊልም በልጆች ለልጆች መስራት ጀመረች። በዚህ ጊዜ በኢትዮጵያ ውስጥ ባሉ የተለያዩ ክልሎች ወደ 412 ትምህርት ቤቶች የፀሐይ ጥግን በመያዝ ስራዎቿን ማሳየትና በዊስኪትስ የታተሙ ሰዕላዊ መጻሕፍቶችንም የማዳረስ ስራዋን ጎን ለጎን መስራት መቀጠሏን ትገልጻለች። በዚህ ወቅት ግን በሴት ተማሪዎች ላይ ያለው ጫና ከፍተኛ መሆኑን ሴቶችም የራሳቸውን ጀግኖች እንደሌሏቸው አስተውያለሁ ትለናለች። ከዚህም በመነሳት የሴት ልጅ ግርዛትን ያለድሜጋ ብቻን በማዋዛት ለማድረስ የጥበብ ሴቶች የተሰኙ ሶስት ልዕለ ሀያላን ገጸ ባህርያቶችን ፈጥራ ማሳየት መጀመሯን ትገልጸልናለች። መጀመሪያም በፀሐይ ውስጥ ራሱ የስርዓተ ጾታን ትምህርት እንደ አንድ ርዕስ ብቻ ወስዶ መስራት ሳይሆን በእለት ተዕለት ህይወታችን በቃ ማየት አለብን። የፀሐይ አያት፣ የጎረቤት እነዚህ የሚመጡት ገጸ ባህሪያት በሙሉ በጣም ታስቦባቸው ነበር የሚመጡት እና ከዛ ባሻገር ደግሞ የአሳትፎ የሚሉ ስሰራ ከተማ ወጥተን ብዙ ጊዜ እድል አግኝተው ማያቁ ልጆችን ስንፈልግ ሴቶች ይገዛሉ። ስለዚህ የሚያነቷቸው ችግሮች አላቸው፣ አጋብቻ ወይም ደግሞ ወደ ከተማ መሰደድ። ከዛ ደግሞ በዛ ውስጥ ብዙ አይነት ተቆቃ ይደርሰባቸዋል። እና በአጠቃላይ ለሴት ልጅ የሚሰጠው አመለካከት ለምሳሌ ኢትዮጵያ ውስጥ ከአምስት አንዷ ከአስራ አምስት ዓመት በታች ተደራለች ሲባል ለእኛ ቁጥር ነው። ግን እነዛን ደግሞ በአካል ሄዶ የአስራ አምስት ዓመት ልጅ ተድራ የቤት ኃላፊ ሆና ማየት ማለት ምን ማለት ነው? ልጅ አቅፋ ማየት ምን ማለት ነው? ከዛ በመነሳት የጥበብ ልጆች ምንድን ነው የሚያደርገው አዲስ አይነት እይታ ማምጣት መበረስ ያም ምንድነው ሴቶችን ከዚህ በፊት አይተናቸው በማናቀው ሁኔታ ማሳየት፣ ለምሳሌ ሴቶችን እንደ ታላቅ ኃይል ያላቸው ገጸ ባህሪያት አድርጎ ማየት ብዙ አልተለመደም። በዓለምም እስካሁን የሚሰሯቸው ትልቅ የአኒሜሽን በብዛት ማለት ይቻላል ገጸ ባህሪያቸው ወንዶች ናቸው እና ያንን አይነት የዚህ ትልቅ ኃይል ያላቸው አይነት ገጸ ባህሪ ለሴቶች አገናጥፎ እነዛ ሴቶች ደግሞ ያንን ኃይል የሚጠቀሙት ያለ እድሜ መዳረን ደግሞ ጾታዊ ጥቃት፣ የወር አበባ ስለ እንደዚህ አይነት ነገር ላይ እየሰራ ነው እንገኛለን። በዛ ውስጥ ነው የተሻለች ኢትዮጵያ፣ የተሻለች አፍሪካ ማየት የምንችለው ብለን በዛ ትልቅ ራዕይ ነው ይህን ፕሮግራም ይዘን ነው። በመጨረሻም በዊስኪትስ ውስጥ ያሉት ፕሮግራሞች እየሰፉ መጥተው ከአማርኛ ውጪ በሶማሌኛ፣ በትግረኛ፣ ኦሮምኛ፣ ሲዳምኛ፣ ወላይተኛና ሀደጊያ ጭምር ተተርጎመው ወደ ሕዝብ ለመድረስ እየተሰሩ መሆኑን አጫውታኛለች። ብርክታዊትም የጥበብ ልጆችን ይዛ ጉዞ አንቀጥላለች። የዛሬ ሁለት ዓመት ጀምሮ በአማርኛ መታየት የጀመረው ፊልም ከኢትዮጵያ አልፎ ሌሎች አፍሪካውያን ልጆችም እንደዚሁ ሴት አፍሪካዊት ልዕለ ኃያል ገጸ ባህሪ ስለምታስፈልጋቸው ለሴት አፍሪካውያን ሕጻናት ተፈጥሮላቸው አቀረበላት ጥያቄ መስራት የጥበብ ልጆችን ኢትዮጵያዊ ብቻ ሳይሆን አፍሪካዊም እንዲሆኑ እየሰራች መሆኗን ገልጻልናለች። በትምህርትም ሆነ በሴቶች ጥቃት ላይ ለውጥ ለማምጣት ሚዲያ ትልቅ ተጽዕኖ እንዳለውም ታሳስባለች።